voice of America ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በታሰረው ጋዜጠኛ እስክንድር ነጋ መጻፉ የተነገረለትን ደብዳቤ የተመለከተ ውይይት አለን። አንደኛ የእሱ መሆኑን ለማረጋገጥ በተለያየ መንገድ አጣርተናል። የመጀመሪያው ጽሁፉን የላኩልን ለጋዜጠኛ እስክንድር ነጋ ያላቸው ቅርበትና ሂደቱንም ራሱ ከዛ የወጣው የእጅ ጽሁፍ መልሰው ወደ ሶፍት ኮፒ በመቀየር ምን ይመስል እንደነበረ ሂደቱንም ጭምር በቅር ያረጋገጥንበት መንገድ ነው። ደብዳቤውን ለንባብ ያበቃው የአውራምባ ታይምስ የድረ ገጽ ጋዜጣ ዋና አዘጋጅ ዳዊት ከበደ ድምፅ ነው። ዝርዝሩ በዕለቱ አብይ ርዕስ ተይዟል። ጤና ይስጥልን የተከበራችሁ አድማጮች፣ እንደምናመሻችሁ። ይህ በየዕለቱ ከምሽቱ 3 እስከ 4 ሰዓት በ22 ና በ25 ሜትር ባንድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው። የዛሬ ረቡዕ ሚያዝያ 30 ቀን 2005 ዓ ምት ምሽት ፕሮግራም አስተናጋጆች ሰለሞን ክፍሌና ቆንጂት ታየነን መደበኛ የዕለቱ ቅንብሮችን ተሰናድተዋል። አብረንና መሽ ዘንድ በአክብሮት እንጋብዛለን። አሁን የዓለም ዜና እናሰማለን። የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የአቶ ኦልባና ሌሊሳን የእስር ቅጣት ከ13 ወደ 11 ዓመት ዝቅ እንዲል ወሰነ። የኦሮሞ ሕዝብ ኮንግረስ ጽህፈት ቤት ኃላፊ የነበሩት አቶ ኦልባና የሀገሪቱን የፖለቲካና የግዛት አንድነት በመንካትና የኦነግን ተልእኮ በማሳካት በሚሉ ክሶች የታች ፍርድ ቤት የ13 ዓመታት እስራት የበየነባቸው መሆኑ ይታወቃል። አቶ ኦልባና ፍርድ ቤቱ የፈረደባቸው ያለ አንዳች ጥፋትና ያለ በቂ ማስረጃ ነው በማለት በነጻ እንዲለቀቁ አለዚያም የቤተሰብ ኃላፊ መሆናቸው ከግምት ገብቶ በአነስተኛ ቅጣት እንዲታለፉ ለፌዴራሉ ጠቅላይ ፍርድ ቤት ይግባኝ ብለው ነበር። በተያያዘ ዜና በተመሳሳይ ወንጀል ከአቶ ኦልባና ጋር የተከሰሱት የአቶ በቀለ ገርባ ጉዳይ በዚሁ ፍርድ ቤት እየታየ መሆኑ ታውቋል። አቶ በቀለ ገርባ የኦሮሞ ፌዴራሊስት ዲሞክራሲያዊ ንቅናቄ ምክትል ሊቀመንበር እንደነበሩ ይታወሳል። በአቶ ኦልባና ለሊሳ ጉዳይ ዛሬ ጠቅላይ ፍርድ ቤቱ ያሳለፈውን ውሳኔ ዘጋቢያችን መለስካቸው አመሃ አድርሶናል። ጠቅላይ ፍርድ ቤቱ ዛሬ ውሳኔውን ሲሰጥ እንደተቸው በአቤት ባዩ ላይ ያቀረቡት ክሶች ሁለት ሲሆኑ አንደኛው ተከሳሹ የሆነ ግን የሽብር ተልዕኮ በመቀበልና በህቡ ተደራጅተው ህጋዊ የፖለቲካ ፓርቲን ሽፋን በማድረግ መንግስትን በኃይል በትጥቅ ትግል እናስወግዳለን የኦሮሚያን ክልል ከፌዴሬሽኑ ክልል እንገነጥላለን በማለት በወንጀል የተሳተፉ በመሆናቸው የሀገሪቱን የፖለቲካና የግዛት አንድነት በመርካት ወንጀል፣ ሁለተኛ የሆነ ግን የሽብር ተልዕኮ ለማሳካት የቅስቀሳ ጽሑፎችን በማስተላለፍ በፈጸሙት የመከፋፋትና ግሱፍ ያልሆነ የማሰናዳት ወንጀል ተከሰዋል ይላል። ይህ በፍርድ ቤቱ አስተያየት በአንድ ድርጊት ሁለት ጊዜ የተመሠረተ ክስ በመሆኑ ሁለተኛው ክስ በአንደኛው ክስ እንዲጠቃለል ወስኗል። ከዚህም በተረፈ የታች ፍርድ ቤት ተከሳሹን በሁለቱም ክሶች ጥፋተኛ ቢለው የቅጣት ውሳኔውን በየትኛው ክስ እንደጣለበት አይገልጽም ሲል ተችቷል። ይሁንና ተከሳሽ አቃቢ ሕግ ያቀረበበትን የሰው ምስክር ሊያስተባብል ባለመቻሉ የበታች ፍርድ ቤት የወሰነው የጥፋተኝነት ውሳኔ ትክክል ነው ሲል በተከሳሽ ላይ የተጣለው ቅጣት ግን ከ13 ዓመት ወደ 11 ዓመት እስራት ዝቅ አድርጎታል። የቀድሞ የኦሮሞ ፌዴራሊስት ዴሞክራሲያዊ ንቅናቄ ምክትል ሊቀመንበር የነበሩት አቶ በቀለ ገርባ ደግሞ በመጪው ግንቦት አስራ ሁለት ቀን ሁለት ሺህ አምስት ዓ ም በጠቅላይ ፍርድ ቤት ይግባኝ ችሎት ቀርበው ከአቃቢ ሕግ ጋር ይከራከራሉ። የኦሮሞ ሕዝብ ኮንግሬስ እና የኦሮሞ ሕዝብ ፌዴራሊስት ዴሞክራሲያዊ ንቅናቄ በአሁኑ ወቅት ተዋህደው የኦሮሞ ፌዴራሊስት ኮንግሬስ ንቅናቄ ወይም ኦፌኮን በሚል ስያሜ በኢትዮጵያ ብሔራዊ ምርጫ ቦርድ ዕውቅና አግኝቶ እየተንቀሳቀሰ ይገኛል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አምነስቲ ኢንተርናሽናል የኤርትራን ነጻነት ሐያኛ ዓመት የፕሬዝደንቱ ኢሳያስ አፈወርቂ መንግሥት ሰዎችን ይዞ ላልተወሰነ ጊዜ ማሰርን ለተቃውሞ ማፈኛ መሣሪያነት እየተጠቀመበት መሆኑን በሚያመለክተው ሪፖርቱ እያሰበው መሆኑን አስታወቀ። አምነስቲ ለአሜሪካ ድምጽ ራዲዮ በላከው መግለጫ የፕሬዝደንት ኢሳይያስ መንግሥት ባለፉት ሀያ ዓመታት ውስጥ ወህኒ የከተታቸው የፖለቲካ እስረኞች ቢያንስ አስር ሺህ እንደሚሆኑ እንገምታለን ብሎ፣ ብዙዎቹም ከታሰሩበት ጊዜ አንስቶ ድምፃቸው ተሰምቶ የማይታወቅ መሆኑን ገልጧል። ታሁን ቀደም የኤርትራ ባለሥልጣናት በሀገራችን በመንግሥት ላይ ከውጭ አካላት ጋር ሆነው ያሴሩ ግለሰቦች እንጂ አንዳችም የፖለቲካ እስረኛ የለም ሲሉ መናገራቸው ይታወሳል። ከ20 ዓመታት በላይ በዘለቀ ጦርነትና ብጥብጥ የነተበችውን ሶማሊያን መልሶ ለመገንባት የሚደረገውን ጥረት ለማገዝ እንግሊዝ፣ ዩናይትድ ስቴትስና ሌሎችም የዓለም አቀፉ ማህበረሰብ ለጋሾች ከ300 ሚሊዮን ዶላር በላይ ለመስጠት ቃል ገብተዋል። እንግሊዝ የሶማሊያን የጦር ኃይሎች ለማነጽ 15 ተኩል ሚሊዮን ዶላር የፖሊስ ኃይሏን ለማጠናከር ዳኞችና ሌሎችም የህግ ባለሙያዎችን ለማሰልጠን ደግሞ 22 ተኩል ሚሊዮን ዶላር እንደምትረዳ ጠቅላይ ሚኒስትሩ ዴቪድ ካምረን አስታውቀዋል። ለሶማሊያ ሊደርስ የሚገባው በአፋጣኝ መድረስ ያለበትም እጅግ አስፈላጊም ነው ያሉት ጠቅላይ ሚኒስትር ካምረን ይህንን ማድረግ አለመቻል ወደ በለጠ ሽብር ፈጠራ እንደሚወስድ አስጠንቅቀዋል። በስብሰባው ላይ የተናገሩት የሶማሊያው ፕሬዚደንት ሐሰን ሼክ ሞሐሙድ ሀገራቸው ዛሬ ፈተናዎችን እየተጋፈጠች ብትሆንም ዓለም አቀፉን መዋለ ነዋይና ድጋፍ ተከትላ ግን የፈካችና የበለጸገች ሀገር ትሆናለች ብለዋል። የጨበጥነው ግዙፍ ስኬት እንዲባክን ልንፈቅድ አይገባም። ዓለምም ለዚህ ከጎናችን ሊቆም ይገባል። ሶማሊያ ውስጥ የማገገምና የምጣኔ ሀብት ማንሰራራት ምልክቶችን ማየት እየጀመርን ነው። የዓለም አቀፉን ማኅበረሰብ ድጋፍ ዛሬ ካገኘን የሶማሊያ መንግሥት የሶማሊያን ሕዝብና የዓለም አቀፉን ማኅበረሰብ የሚጠብቁበትን ያሟላል። አልሸባብ ሀገራቸው አሁንም እየተጋፈጠች ያለችው ፈተና መሆኑን ፕሬዚደንቱ ሳይጠቁሙ አላለፉም። አድማጮች ዜና በቀጥታ የሚተላለፍላቸው እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ታንዜኒያ ውስጥ ባለፈው እሁድ በቤተ ክርስቲያን ላይ በደረሰው የቦምብ ፍንዳታ የተያዙት ሦስት ተጠርጣሪዎች መጀመሪያ እንደተባለው የሳዑዲ አረቢያ ሳይሆኑ የተባበሩት አረብ ኤሚሬቶች ሰዎች መሆናቸውን ባለሥልጣናት ተናገሩ። የኤሚሬቶች የውጭ ጉዳይ ሚኒስቴርም ሦስት ዜጎቹ ታንዛኒያ ውስጥ መታሰራቸውን ያረጋገጠ ሲሆን ሁኔታውን እየተከታተልን ነው ብሏል። በአሩሻ አንድ የታንዛኒያ ባለሥልጣናት ከቦምብ ፍንዳታው በኋላ ሶስቱ ከኤሚሬቶች አንዱ ከሳዑዲ የሆኑ አራት ሰዎች ታስረዋል ማለታቸውን የፈረንሳይ የዜና ወኪል ዘግቧል። ሰዎቹ የታሰሩት ወደ ኬንያ ድንበር አቋርጠው ሊገቡ ሲሉ ነው ማለታቸውንም ጠቅሷል። የመጀመሪያ የምረቃ ቅዳሴ ላይ የነበረ አዲስ የተገነባ የካቶሊክ ቤተ ክርስቲያንን ኢላማ ባደረገው በእሁዱ ጥቃት ሁለት ሰዎች ተገድለው ስድሳ መቁሰላቸው ይታወሳል። ከቫቲካን ለምረቃው የሄዱት መልእክተኛ ምንም ጉዳት ሳይደርስባቸው ከጥቃቱ ተርፈዋል። በናይጄሪያ በከባዱ በታጠቁ ጽንፈኛ እስላማዊ ነውጠኞች ጥቃት ሀምሳ አምስት ሰዎች የተገደሉባት ሰሜን ምስራቃዊት ከተማ ጥብቅ የጸጥታ ቁጥጥር እየተደረገ ነው። ትናንት ማክሰኞ ወደ ሁለት መቶ የሚጠጉና መትረየስና ፈንጂ የያዙ ተጠርጣሪ የቦኮ ሀራም ነውጠኞች ባማ የምትባለውን ከተማ ወረው ጥቃት ማድረሳቸውን የናይጄሪያ የጦር ሰራዊት ቃል አቀባይ ተናግረዋል። ኮንጎ ዲሞክራሲያዊት ሪፑብሊክ ውስጥ ተሰማርቶ የነበረ አንድ ፓኪስታናዊ የተባበሩት መንግስታት አቃቢ ሰላም ወታደር መገደሉን የድርጅቱ ዋና ጸሐፊ ባንኪሙን አወገዙ። ትላንት ማምሻውን በወጣ መግለጫ የዋና ጸሐፊው ቃል አቀባይ እንዳሉት የመንግስታቱ ድርጅት ወታደር የተገደለው ከሩዋንዳና ቡሩንዲ ጋር በምትዋሰነው ኪቩ ክፍለ ሀገር ውስጥ ሲንቀሳቀስ በነበረ የድርጅቱ የተሽከርካሪዎች ቅፍለት ላይ ማንነታቸው ያልታወቀ አድፋጮች በጣሉት አደጋ ነው። ፓኪስታን ኮንጎ ውስጥ ከሶስት ሺህ በላይ ሰላም አስከባሪ ወታደሮች እንዳሏት ይታወቃል። ሞኑስኮ በሚል የምጻር ስም የሚጠራው የኮንጎ አቃቢያነ ሰላም ኃይል አስራ ዘጠኝ ሺህ ሰራዊት ያለው ሲሆን ፓኪስታን ግዙፏ ጦር አዋጭ ሀገር ነች። የትላንቱን ጥቃት ሞኑስኮ እያጣራ መሆኑን ከዚያው የደረሰን ዘገባ ያመለክታል። የደቡብ ኮሪያ ፕሬዚደንት ፓርክ ጊዩን ሂ የፕሬዚደንት ባራክ ኦባማ የኒውክሌር መሳሪያ አልባ ዓለም ራዕይ የደቡቡ ኮሪያ ሕዝብ ከሰሜኑ በኩል የኒውክሌር ጥቃት ይመጣብናል በሚል ስጋት በሚኖርበት በኮሪያ ልሳነ ምድር መጀመር ይኖርበታል ሲሉ ተናገሩ። የዋሽንግተን ጉብኝታቸውን በመቀጠል በዩናይትድ ስቴትስ የመወሰኛና ተወካዮች ምክር ቤት ጣምራ ጉባኤ ላይ ንግግር ያደረጉት ፕሬዝደንቷ ሀገራቸው ባለ ኒውክሌየር ሰሜን ኮሪያን ፈጽሞ አትቀበልም ብለዋል። ከዚያ የሚሰነዘረው ትንኮሳም ሊሳካ አይችልም ሲሉ አስጠንቅቀዋል። ትናንት ማክሰኞ ከፕሬዝደንት ባራክ ኦባማ ጋር የተነጋገሩት የደቡብ ኮሪያ ፕሬዚደንት ሶልና፣ ዋሽንግተን ሰሞኑን ከፒዮንግያንግ ሲለቀቅ የከረመውን ዛቻ በትዕግስት ሊመለከቱት አይገባም ነው ያሉት። ፕሬዚደንት ኦባማ በበኩላቸው ሰሜን ኮሪያ የሰላምን ጎዳና ለመከተል ከወሰነች ዩናይትድ ስቴትስ በዲፕሎማሲያዊ መንገድ ልታነጋግራት ዝግጁ ናት ብለዋል። ይሁን እንጂ ሰሜን ኮሪያ ቀውስ የምትፈጥርበት ወቅት አልፏል ብለው ዩናይትድ ስቴትስና ደቡብ ኮሪያ ምንጊዜም እንደነበሩት አንድነታቸው እንደ ጠነከረ ነው። ሰሜን ኮሪያ ደግሞ ከምንጊዜውም ይበልጥ አሁን ተገልላለች ብለዋል። በዚሁ ለሰዓቱ ያለን ዜና ይጠቃልላል። ዜናውን ሰማን። ለሶማሊያ መንግስት ድጋፋቸውን መስጠት እንደሚቀጥሉ ትላንት ለንደን ላይ የተሰበሰቡ ከ50 በላይ ሀገሮችና የዓለም አቀፍ ድርጅቶች ተጠሪዎች አረጋግጠዋል። ወደ ኋላ ከሚቀርቡ ቅንብሮች አንደኛው ነው፣ ለመጽሔት ክፍለ ጊዜ ተይዟል። አሁን የዕለቱ አብይ ርዕስ በእስር ላይ የሚገኘው ጋዜጠኛ እስክንድር ነጋ የጻፈ መሆኑ የተነገረለት አንድ ደብዳቤ በትላንትናው ዕለት በአንድ የድረገጽ ጋዜጣ አማካኝነት ታትሞ ለንባብ በቅቷል። በኢትዮጵያ ፖለቲካና ወቅታዊ ይዞታ እንዲሁም ሰብአዊ መብትና ዲሞክራሲ ዙሪያ የጸሐፊውን እይታና አመለካከት የሚያንጸባርቀውን ይህን ጽሁፍ ለንባብ ያበቃውን አውራምባ ታይምስ የድረገጽ ጋዜጣ ዋና አዘጋጅ ዳዊት ከበደን አነጋግረናል። አሉላ ከበደ ነው ያነጋገረው። ዳዊት ከበደ፣ የአውራምባ ታይምስ የኢንተርኔት ጋዜጣ ዋና አዘጋጅ፣ በስር ላይ የሚገኘው ጋዜጠኛ እስክንድር ነጋ የጻፈው መሆኑ የተነገረለትና በኢትዮጵያ የፖለቲካ ወቅታዊ ጉዳይ ላይ ያተኮሩ ከጸሐፊው አስተያየት ጋር የተዛመዱ ጭብጦች የተንጸባረቁበት ጽሁፍ በትላንትና ዕለት በድረገጽ ጋዜጣችሁ አውራምባ ታይምስ ላይ ታትሞ ልንባብ በቅቷል። ለመሆኑ ይህ ጽሁፍ በእርግጥ በእስክንድር በራሱ ስለመጻፉና ከእስር ቤት ስለመውጣቱ ማረጋገጫው ምንድን ነው? ከዚህ ብንነሳ እንዳልከው የተጠቀሰው ጽሁፍ በትላንትና ዕለት ደርሶን ያስተናገድ ነው። አንደኛ የእሱ መሆኑን ለማረጋገጥ በተለያየ መንገድ አጣርተናል። የመጀመሪያው ጽሁፉን የላኩልን ለጋዜጠኛ እስክንድር ነጋ ያላቸው ቅርበትና ሂደቱንም ጭምር ራሱ ከዛ የወጣው የእጅ ጽሁፍ መልሰው ወደ ሶፍት ኮፒ በመቀየር ሂደት ምን ይመስል እንደነበረ ሂደቱንም ጭምር በቅርብ ያረጋገጥንበት መንገድ ነው። ከዛ ውጭ ግን እንደምታውቀው አሉላ የእስክንድርን በጣም ውብ የስነ ጽሁፍ ችሎታ ብዙዎቹ ያውቁታል። በጣም አጠር ባለመልኩ ነገሮችን ፍልስፍናዊ በሆነ መንገድ የመግለጽ ክህሎት ብዙዎቹ የሚያደንቁት ነው እና ብዙም የሚያስቸግር አይደለም የእስክንድር መሆኑ። ግን የጽሁፍ ስታይል ብቻ ሳይሆን ሂደቱንም ጭምር በደንብ በቅርብ የሚያውቁ እዚያ ያሉ ወዳጆቻችን በተለያየ መንገድ መረጃውን ስላደረሱን እና መልሰንም በተለያየ መንገድ ስናጣራ በትክክል የሆነ ነገር ስለሆነ የእስክንድር መሆኑን አረጋግጠን ነው፣ ዳዊት። ምንጮቻችሁን ተጠቅማችሁ አልፋችሁም ያረጋገጣችሁበትን መንገድ ገልጸህልናል። በተጨማሪ የአጻጻፍ ዘይቤው ጭምር እስክንድርን የሚመስል መሆኑ መመልከታችሁን ጠቅሰሃል። መጠየቅ የሚገባ ጥያቄ ስለሆነ ላንሳ። ይሄ ጽሁፍ የእስክንድር መሆኑን ለማረጋገጥ ባደረጋችሁ ጥረት እንዴት ወጣን መጠየቃችሁ አይቀርምና ልትነግረን የምችለው ነገር አለ? እንግዲህ አሉላ፣ በጣም አስቸጋሪ ነው። እንዴት እንደወጣ መግለጹ በሁለት መንገድ ነው አስቸጋሪነቱ አንደኛ ከእነዚህ ሰዎች ጋር በስልክ ስንነጋገር፣ ያው በስልክ ስትነጋገር አብሮ የሚከሰት ብዙ ችግር አለ። መጠቅሰው ትችላለህ። ምንድን ነው ያው እንግዲህ በተለይ ከውጭ ሀገር ወደ ሀገር ቤት ደውለህ በስልክ በምታደርገው ውይይት ሂደቱንም ጭምር በዛ ሂደት ውስጥ የተሳተፉ ሰዎችን ለአደጋ አደጋ ስለሚያጋልጥ የጋዜጠኛው ቤተሰቦች ሊሆን ይችላሉ፣ ጓደኞች ሊሆን ይችላሉ። በዛ ሂደት ውስጥ ያንን የእጅ ጽሁፍ እስር ቤት ወጥቶ በዚህ መልኩ እንዲቀር በማድረጉ ሂደት ውስጥ ያለውን ፕሮሰስ ያው፣ ታውቀዋለህ አገር ቤት ያለው አስቸጋሪ ሁኔታ በተለይ ከጋዜጠኛው የክስ ሂደት አደገኛነት አንጻር፣ ለጋዜጠኛውን ከተሰጠው ትኩረት አንጻር እንደዚህ አይነቱን ነገር በዲቴል ሄደህ ለማጣራት በምታደርገው ሂደት ውስጥ ከእስረኛውም አልፎ ብዙ ሰዎችንም ችግር ውስጥ የሚከት ሊሆን ይችላል። ነውም ደግሞ በተጨበ በተለያየ መንገድ ስላየ ነው እና እኛም እስር ቤት በነበርንበት ጊዜ በምን መልኩ ሰዎች እንደሚወጡ ምን ምን አይነት መንገዶች እንደምትጠቀም ያው እየታወቀ ነገር ነው። እንደምታስታውሰው መጽሐፍ የሚያክል ነገር ወጥተዋል። በሁለት ሺህ አምስት ምርጫ ጊዜ ዶክተር ብርሃኑን እስር ቤት እያሉ የጻፉትን መጽሐፍ እና በብዙ መንገድ መውጣት ይችላል። ጥበቃ ስራ ላይ ያሉ ፖሊሶች የሚያደርጉት ባይዘ ወይ ሁሉም ፖሊስ ደግሞ ሁሉም በጥበቃ ኃላፊነት ላይ ያለ የጸጥታ አስከባሪ የግድ አንተን አደጋ ላይ ለመጣል ብቻ ያደርጋል ማለት አይደለም። ያኔ ያስተዋል ነገር ነው ይሄ። አሁን ግን የተለያዩ መንገዶች አሉ። ያንን መንገድ ምናልባት ሚዲያ ላይ መግለጹ በዛ ሂደት ውስጥ ለተሳተፉ ሰዎችም ጭምር አደጋ ሊሆን ይችላል በሚል ነው። መልካም ዳዊት፣ ቀደም ብዬ ወደ ጠቀስኩት ነጥብ ሲመልሰን፣ ገና ከመንደርደሪያው ግለሰቦች ሊንገላቱ ይችላሉ፣ ስቃይም ሊደርስባቸው ልጄ እንዴት ናፍቃኛለች ይችልና እስከ ግድያ ድረስ በደል ሊደርስባቸው ይችላል ይላል። በአውሮፓውያን የዘመን አቆጣጠር ወደ ሺ ዘጠኝ መቶ ሰላሳዎቹ የሚያመራና በሩሲያ የስታሊን ዘመን ከነበረው እንግልት ጋር ያወዳድረዋል። ሰዎች በመንግስት በኃይል የሚፈጸምባቸውን በደል ያነሳል። የፖለቲካችንን የሞራል ይዞታ መኮስመን መን ያመለክታል የሚለው ጽሁፉ መንግስት በህግ ፊት ያለ ችግር የሐሰት መረጃ ያቀርባል ሲልም የኢትዮጵያ መንግስት ይወነጅላል። በታሪክ ትልልቆቹ ወንጀሎች የጊዜያቸውን የሞራል መላሸቅ የጠቆሙ ነበሩ ሲል በንጽጽር ሁሉ እስከ መተቸት በጣም ገፍቶ ይሄዳል። ይሄ ጽሁፍ የእሱ ነው ብለን የምናምን ከሆነ ምንድን ነው የተመለከትከው? አዎ እስክንድር ውስጥ ያለው ጥንካሬ ቀደም እየምንገለጽኩት ሆነው ከአንድ አመት ከሰባት ወር በኋላ ደግሞ ያንን በተጨባጭ እንድናይ የሚያደርግ ጽሁፍ ነው መልሶ የሰጠን። ጽሁፉ ብቻም አይደለም ወይ ደግሞ ከአንድ አመት ከሰባት ወር በፊት የነበረው አቋም ብቻ አይደለም። እዛ ድምዳሜ ላይ እንድንደርስ የሚያደርገን ብዙ ነገሮችን ያጣ ሰው ነው። በዚህ ሂደት ውስጥ እስክንድር የወላጅናቱን ስጦታ የውርስ መኖሪያ ቤት ሳይቀር እንዲያጣ የተደረገና ይግባኝ ብሎም ለማስመለስ ፍላጎት እንደሌለው ያስመሰከረም ጭምር ጋዜጠኛ ነው። ይሄ ማለት ቀላል ነገር አይደለም። ኢትዮጵያ ውስጥ ምን ያህሎቻችን እናደርገዋለን የሚለውን ነገር ካየ በጣም ቀላል የማይባል ነው። በተደጋጋሚ ፍርድ ቤትም ቀርቦ በጥየቃም ሰዓት ለልጁ ያስተላለፈው መልእክት ምናልባት በተለያየ መንገድ ሰምተህ ከሆነ ዛሬ እየተወረሰ ያለው አሁን ያሉ ጉልበተኞች ሁሌ ጉልበተኞች ሆነው አይቀጡም፣ በአንተ ዘመን ይመለሳል፣ አንተ ታስመልሰዋለህ ሁሉ እስከ ማለት ደርሰዋል በአደባባይ። ስለዚህ እስክንድር ላይ የሚታየው ጥንካሬ ምንም ጥያቄ የለም። አሁን እየደረሰበት ያለው ነገር እንደሚደርስበት ያውቃል። ከመታሰሩ በፊትም በተለያየ መንገድም እንዳርፍና ከእንደዚህ አይነት ነገር ራሱን እንዲያደርግ በተደጋጋሚ ዳቻ ማስፈራሪያ ለዛ የሚንበረከክ አይነት አለመሆኑን በተጨባጭ አሳይተው ምን ሊመጣበት እንደሚችልም ጭምር እያወቀ ነው ወደ እንደዚህ አይነት ነገር የገባው። ቅድመ ዋጋ ለመክፈል ራሳችን ካላዘጋጀን መስተከር የግድ ለውጥ እንዲመጣ የሚፈለግ ከሆነ ወይም ደግሞ የተነጠቅነውን መሰረታዊ መብት ለማግኘት እኛው ራሳችን የንትኑ አካል ካላደረግን መስተከር ዋጋ የለውም ብሎ የሚያምን ሰው ነው እና ያንንም በተጨባጭ ያደረገ ሰው ነው። ስለዚህ አንድ አመት ከሰባት ወር እስር ቤት ቆይ፣ የተለያዩ ሰዎች እንግዲህ የተለያየ አቋም ለውጥ ያደርጋሉ። እስክንድር ላይ ግን አንድ አመት ከሰባት ወር በኋላ ያንኑ ነው በተጨባጭ ለማየት ይቻላል። ማጣት ያለብኝን ነገር በሙሉ ልጣ ብሎ በተለያየ መንገድ እንዳስመሰከረ ነው እያየን ያለ ነው። ፔን ኢንተርናሽናልን ጨምሮ የዓለም አቀፍ ጋዜጠኞችና የጸሐፊዎች እውቅና ሽልማት ለማግኘት የበቃው በእስር ላይ የሚገኘው ጋዜጠኛ እስክንድር ነጋ የጻፎ መሆኑ የተነገረለትን ጽሁፍ በትላንትናው ዕለት በድረገጽ ታትሞ ለንባብ መብቃት ምክንያት ያደረግ ነው። ቃለምልልስ ነው የተከታተላችሁት። አድማጮች፣ ዳዊት ከበደ የቀድሞ የአውራምባ ታይምስ ጋዜጣ የዛሬ የአውራምባ ታይምስ የድረገጽ ጋዜጣ ዋና አዘጋጅ ለጊዜ አመሰግናለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ወደ መጽሔት ክፍለ ጊዜ ተሸጋግረናል። አብራችሁን እንድትቆዩ በድጋሚ እንጋብዛለን። አድማጮች ቀጣዩ ዘገባ ወደ ሶማሊያ ጉዳይ የሚወስደን ነው። ለሶማሊያ መንግስት ድጋፋቸውን መስጠት እንደሚቀጥሉ ትናንት ለንደን ላይ የተሰበሰቡ ከሀምሳ በላይ ሀገሮችና የዓለም አቀፍ ድርጅቶች ተጠሪዎች አረጋግጠዋል። የአሜሪካ ድምፁ አልፐሲን የላከው ዘገባ አለ። ሰሎሞን አባተ አዘጋጅቶታል። ይህ ለሶማሊያ ቁልፍ ጊዜ ነው ይላል የጉባኤው ማጠቃለያ የአቋም መግለጫ ለፖለቲካው የለውጥ ሂደትና የማሻሻያ እርምጃዎች የጸጥታውን መዋቅር ለማነጽና የፍትሕ ሥርዓቱን ለማሳለጥ የገንዘብ አስተዳደሩን ለማቀላጠፍና ግልጽነትን ለማስረጽ ተግባራት ድጋፉን እንደሚቀጥልም ዓለም አቀፉ ማኅበረሰብ ቃሉን በድጋሚ አረጋግጧል። የሶማሊያ ምጣኔ ሀብት እንዲያገግም የሚሰጠው እገዛ እንዲቀጥል የተፈናቀሉ ሰዎች እንክብካቤ እንዲጠናከር እና የሰብአዊ መብቶች ጥበቃም የሚገባውን ትኩረት እንዲያገኝ ይኸው የተሰብሳቢዎቹ መግለጫ ጥሪ አድርጓል። ሰነዱ አክሎም እርዳታን ለማስተላለፍ ጉዳይ የሶማሊያን አዲስ መንግሥት ተቋማት በመጠቀም በኩል ያለውን ቀደም ሲል የቆየ ስጋት አንጸባርቋል። በዚህ በኩል ዓለም አቀፍ ድርጅቶች ሊጫወቱ የሚችሉት ቁልፍ ድርሻ አሁንም ያለ መሆኑን አመልክተዋል። ገና ባለፈው ዓመት የተቋቋመው የሶማሊያ መንግሥት ሥልጣንና እጆቹን እየዘረጋና እያጠናከረ ባለበት በአሁኑ ወቅት የዓለም አቀፍ ድጋፍ ለሶማሊያ መድረስ እጅግ አስፈላጊ መሆኑን ለማስረገጥ ይህ ትናንት ሙሉውን ቀን የተካሄደው ስብሰባ የጎላ ጥቅም እንደነበረው የስብሰባው ተባባሪ አስተናጋጅ የእንግሊዝ ጠቅላይ ሚኒስትር ዴቪድ ካምረን ተናግረዋል። ፕሬዚዳንቱ ሶማሊያን መልሶ ለመሰብሰብ የያዙትን ዕቅድ በመደገፍ በኩል ተጨባጭ ስኬት ተገኝቷል። እዚህ እየተሠራ ያለውም ባለፉት ዐሥራ ሁለት ወራት እርምጃዎች ላይ ቆመን ግልጽ ዕቅዶችን ማውጣት፣ የዓለም አቀፉን ማኅበረሰብ ግልጽ ድጋፍም በተሳካ ሁኔታ ማረጋገጥ ነው። በዓለም አቀፉ ድጋፍ ልባቸው የተነካ መሆኑን የገለጹት የሶማሊያ ፕሬዚዳንት ሐሰን ሼህ ማህሙድ ለዓለም መሪዎች ያስተላለፉትን መልእክት እንዲህ አጠቃለውታል። ዓለም እምነት ሊጥልበት የሚችለው አጋር አለው። የከበዱ ፈተናዎች ቢኖሩብንም አገራችንን ለመለወጥ በርትተን እየሠራን ነው። ባለፉ ሁለት ዓመታት የሶማሊያና የአፍሪካ ኃይሎች የአልሸባብ አማጺያንን በማሳደድ የጸጥታውን ሁኔታ ለማሻሻል ያደረጉት ጥረት ሲሳካላቸው ታይቷል። የትናንቱ የዓለም አቀፉ ማኅበረሰብ የሶማሊያ ስብሰባ መግለጫ ይህንን ሁኔታ እጅግ አስፈላጊ ጥርጊያ መንገድ ሲል ጠርቶታል። በቀሩትና ሌሎችም አካባቢዎች ሁሉ ስኬትን ለመጨበጥ በእጅ ያሉ ድሎችን ግን የእንግሊዝ መንግሥት በቀላሉ ተሰባሪ ብሏቸዋል። ሶማሊያውያንን በቀጥታ ለማገዝ ካለን ፍላጎት ጎን አሉ የእንግሊዝ ጠቅላይ ሚኒስትር ዴቪድ ካምረን። ሶማሊያ ወደ ነበረችበት ቀውስ ተመልሳ እንደማታሽቆለቁል ምዕራቡ ማረጋገጥ የሚፈልግበት አንድ እጅግ አንገብጋቢ ምክንያት አለው። አክራሪነት የወጣት ሶማሊያውያንን ልቦና እየመረዘ ሽብርተኝነትንና ጽንፈኝነትን እየቀፈቀፈ ነው። ይህ ለጸጥታችን አደጋ ነው። ችላ ካልነው በ1980ዎቹ አፍጋኒስታን ውስጥ የሠራነውን ስህተት ሶማሊያ ላይ መድገም ይሆንብናል። ጉባኤው የሶማሊያን መጣኔ ሀብት አቋም ለማሻሻል የሀገሬው ባለሀብትና ሥራ ፈጣሪ እያደረገ ያለውን ጥረት አሞግሶ እንቅስቃሴው ለወጣት ሶማሊያውያን ሥራን እያስገኘ የባሕር ላይ ውንብድናው እንዲዳከም አስተዋጽኦ ማበርከቱን ጠቁመዋል። ሶማሊያን ለማገዝ የሚደረገው ዓለም አቀፍ ጥረት በመጪ ወራት ውስጥ ብራሰልስ፣ አዲስ አበባና ቶኪዮ በሚደረጉ ተከታታይ ስብሰባዎች ይቀጥላል። የተባበሩት መንግሥታት ድርጅት የሶማሊያ ጥረቶቹን ሁሉ የሚያስተባብር ቡድን ለመላክ ጉዳይ ፕሬዚደንት ማሐሙድ የተለየ ስፍራ ሰጥተውታል። ሁለተኛውና የመጨረሻው የመጽሔት ርዕስ ላይ ደርሰናል። አድማጮች የጌታ ተከላካይ ሠራዊት የተባለው ሕገወጥ የኡጋንዳ አማጺያን ቡድን ሱዳንና ደቡብ ሱዳንን በሚያዋስነው አጨቃጫቂው ድንበር አካባቢ መጠጊያ እንዳገኘ የሰብአዊ መብት ቡድኖች ገልጸዋል። ቻይና በሱዳን መንግሥት ላይ ያላት ተጽዕኖ በአማጽያኑ ላይ ከባድ አቋም እንዲይዝ ሊረዳ ይችላል ሲል የአሜሪካ ድምፅ ራዲዮ የአሜሪካ መከላከያ ሚኒስቴር ዜና አቀባይ ስካት ስተርንስ በላከው ዘገባ ጠቅሷል። አዳነች ፍሳሐዬ ታቀርበዋለች። በጦርነት ወንጀል ክስ ምክንያት ከዓለም አቀፍ የወንጀል ችሎት የእስራት ማዘዣ የወጣበት ኤልአርኤ በሚል አህጽሮት የሚታወቀው የጌታው ተከላካይ ሰራዊት የተባለው የአማጽያን ቡድን መሪ ጆዜፍ ኮኒ በሱዳን ድንበር እንደሚንቀሳቀስ የሰብአዊ መብት ቡድኖች ያምናሉ። ሳሻ ሊጅኔቭ የኢናፍ ማለት የበቃ ወጥን ተንታኝ ናቸው። ኤልአርኤ ካለፉት ሁለት ዓመታት ወዲህ በሱዳን ቁጥጥር ስር በነበረው አካባቢ አምባዎችን እየመሰረተ ወይም የመሰረተ መሆኑን ለማወቅ ችለናል። ኢናፍ ፕሮጀክት ባወጣው የንግድ ሳተላይት ምስል ባለፈው የካቲት ወር ኤልአርኤ የሰፈረበት ካምፕ ያለውን አሳይቷል። ፓትሪክ ቬንትረል የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ናቸው። ዩናይትድ ስቴትስ ለጉዳዩ ታውቃለች። ኤልአርኤ ሱዳንና ደቡብ ሱዳን የኔ ነው በሚሉት ካፊያ ኪንጊ አካባቢ እየተንቀሳቀሰ ነው የሚለውን ወሬ እየገመገመች ነው። ለጌታ ተከላካይ ሰራዊት ማንኛውም አይነት ድጋፍ መደረጉን ወይም መጠገያ ማግኘቱን የሚያሳይ ማንኛውም አይነት ተአማኒ ማስረጃ ከተገኘ ዩናይትድ ስቴትስና ዓለም አቀፍ ማኅበረሰብ በቀላሉ አያዩትም። የዩናይትድ ስቴትስ ባለሥልጣኖች ሱዳን ለጌታው ሰራዊት በጉል የሚታይ ድጋፍ መስጠቱን እንደቀጠለች ቀጠለች የሚያሳይ ተጨባጭ ማስረጃ እንደሌላቸው በጀርባ ተናግረዋል። ሊጅኔቭ ግን ሱዳን የአማጽያኑ ቡድን እንደ ገና እንዲሰባሰብ ጊዜና ቦታ እየሰጠችው ነው ይላሉ። በተለይም ለእንደዚህ አይነቱ ፈጣን ተንቀሳቃሽ ኃይል መጠጊያ የመስጠቱ ተግባር በቀላሉ እንደማይታይ የስትራቴጂና የዓለም አቀፍ ጥናት ማዕከል ሠራተኛ ጀኒፈር ኩክ ጠቁመዋል። ኤልአርኤ ከክትትል ለማምለጥ ድንበሮችን በመሻገር ረገድ ንቁ ቅልጥፍና ሲያሳይ ቆይቷል። በሰሜንና በደቡብ ሱዳን እንዲሁም በደቡብ ሱዳን ውስጥ በመካሄድ ላይ ባሉ ነገሮች ምክንያት ኤልአርኤን በሱዳን በመከታተሉ ላይ አልተተኮረም። የሱዳን ፕሬዝዳንት ዑመር ሐሰን አልበሽር የጌታው ተከላካይ ሰራዊትን አልረዳሁም ይላሉ። የሱዳንን ገጽታ ለማሻሻል በሚጥሩበት በአሁኑ ወቅት ኤልአርኤን አሳልፎ መስጠቱ ከባድ አይሆንባቸውም ይላሉ ኮክ የመተማመን ምልክት ይሆናል። ሱዳን በአሁኑ ወቅት የጌታው ተከላካይ ሰራዊትን ከማስጠጋት ልትጠቀም የምትችልበትን ሁኔታ ለመረዳት ያስቸግራል። ሌሎች ልታተኩሩባቸው የሚገባ ጉዳዮች አሉና ቻይና በሱዳን ነዳጅ ዘይቱን ወደ ውጭ የመላኩ ተግባር ሙሉ በሙሉ እንዲመለስ በማድረግ ረገድ በፋና ዋጊነት እንደረዳች ሁሉ ከጌታው ተከላካይ ሰራዊት ጋር ያለው ጉዳይንም በሚመለከት ልትረዳ እንደምችል የኢናፍ ማለት የበቃ ወጥን ተንታኝ ልጅኔቭ አስገንዝበዋል። ሂማን ራይትስ ዋች የተባለው ለሰብአዊ መብት የሚከራከር ቡድን ሰራተኛ ሰራ ሞርጋን ግን ቻይና ከጌታው ተከላካይ ሰራዊት የምትጠቀመው ነገር የለም ይላሉ። ኤልአርኤንና ጆዜፍ ኮኒን በሚመለከት የዩናይትድ ስቴትስ ተልእኮ የሲቪሎችን ደህንነት መጠበቅ ነው። ስለሆነም ቻይና የአሜሪካን ጥቅም ለመጠበቅ ኤልአርኤን በመከላከሉ ተግባር እንድትሳተፍ ለማድረግ ከባድ ይሆናል ብለዋል ሞርጋን። ይህ የአሜሪካ ድምፅ ራዲዮ ጣቢያ በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ በቀጥታ የምንተላልፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና ቆንጂታየነን እስከ ምሽቱ አራት ሰዓት ድረስ ከእናንተው ጋር እንቆያለን። አሁን ደግሞ ከእናንተ ከደረሱን አስተያየቶች አንድ ሁለቱን እናቀርብላቸዋለን። ውድ ቪዮዎች እንደምን አላችሁ? እንኳን ለበዓለ ትንሣኤው በሰላም አደረሳችሁ እያልኩ በቀደም እሑድ ዕለት አዲሱ ጠቆም አድርጎ ባለፋት ሰላም ነክ እንደምን ነክ እና ማለት ነው በሚለው ጉዳይ ምሁራንና የቋንቋ ሊቃውንት እንዲነጋገሩበት መድረክ በመክፈትህ ከፍተኛ ምስጋና ሊቸርህ ይገባል። ዛሬ ቀደም ሲል የተጠቀሱትና እና ሌሎችም በርካታ ተመሳሳይ ጉዳዮች ፈራቸውን እየለቀቁ ሀይ የሚል ምሁር ዝምታን በበረጠበት ጊዜ አንተ እነዚህ ከብዙ ከተበላሹና ፈራቸውን እየለቀቁ ከመጡት ጉዳዮች ጥቂቶቹን እንደ ሰበዝ መዘህ ለመነጋገሪያ ካቀረብካቸው ጉዳይ ጋር በማከል የሰላምታችንንም ጉዳይ አብሮ ማሰብ ያስፈልጋል ብዬ አስባለሁ። ይኸውም ሰላም ነህ፣ ሰላም ነሽ፣ ፊስ ነህ፣ ፊስ ነሽ የሚለው ጉዳይ ከየት የመጣ ነው? እኛ ድሮ የምናውቀው ተነፋፍቆ ለተገናኘ ዘመድ አዝማት፣ ጓደኛ ጉንጭ ለጉንጭ መሳሳም ወይንም ደግሞ በደንብ እቅፍ አድርጎ መጠቃቀፍ ነው። የአሁኑ ግን ልብ ለልብ ሳይገናኙ ዝም ብሎ ትከሻ በትከሻ መጋጨት የተለመደ የእለት እለት ክስተት ሆኗልና አባካችሁ የእኛ ያልሆነውን ባህል አንቀበለው። ምሁራንና ምሁራንም በዚህ ላይ በዚህ ጉዳይ ላይ ትኩረት ትሰጡበት ዘንድ የሂሩት በቀለን መጠንቀቅ አለብን ባህል እንዳይጠፋ የሚለውን ምክር አዘል ዘፈን እንዲያሰሙኝ ቪዮዎችን በትህትና ጠይቃለሁ። አሸበር ከምትቤ ነኝ ከሰላ ድንጋይ። ጤና ይስጥልኝ። እንደምናችሁ ደህና ናችሁ ወይ? አድማጫችሁ ነኝ የእነ ጋዜጠኛ እስክንድር ነጋ እና የእነ ሪዮት ዓለም ጉዳይ ስታስተላልፉ ሰምቼ ነበር። በጣም የሚያሳዝነው ኢትዮጵያ መንግስት ፍርድ ቤቶችና ሕግን በጣሴ መሰረት የሌባ አይነ ደረቅ መልሶ ልብ ሄሎች ሰላማችሁ ዋሲሁን እባላለሁ። መደውለው ከላስ ቬጌስ ነው። ሰሞኑን በአባይ ግደባ የኢትዮጵያ መንግስት ብር ለማሰባሰብ መጥቶ በተለያየ የአሜሪካን ግዛት ውስጥ ለማሰባሰብ ያደረገው ሙከራ በከፍተኛ ተቃውሞ አጋጥሞታል። በቦንድ ግዢው ላይ ማለት ነው። የኢትዮጵያውያኑ ሲሉ የነበሩት ምንድን ነው? ከአባይ በፊት እምባ ይገደብ፣ የኢትዮጵያውያን ህዝብ እምባ ከአባይ በፊት የመብት ትሰት ይገደብ ነው ሲሉ የነበሩት እና መንግስት ደግሞ እነዚህ ጸረ ልማት ናቸው፣ ጸረ ግድብ ናቸው ሲላቸው እና ሲሰድባቸው ሰምቻለውኝ። እኔ ግን ምለው እምባውም አባይም አብሮ ቢገደብ ጥሩ ነው ብዬ አስተያየት መስጠት ፈልጋለሁኝ። ከዛ ውጭ ግን የኢትዮጵያኖቹ ተቃውሞ እጅግ ጠንካራ ነበረ። እውነት ቦንድ ግዙ ተብለው የሚቃወሙ አይመስልም ነበረ። እንደውም ለኢትዮጵያ ቦምብ ግዙ ተብለው ሁላ የሚቃወሙ ነበር ይመስለኝ እንጂ ለቦንድ አልመሰለኝም ለቦምብ እንጂ እምባውም አባይም አብሮ እንዲገደብ ላለውኝ አመሰግናለሁ። ቻው። አድማጮቻችን ለተሳትፏችሁ በጣም እናመሰግናለን። ይህ ነፃ የአስተያየት መቀበያ መስመር ከእናንተ ለእናንተ የተዘረጋ በመሆኑ እንድትጠቀሙበት ደግሞ እናበረታታለን። በስልክ መስመራችን 2022059942 የውስጥ መስመር 14 በመደወል መልእክቶቻችሁን ታኖሩ ዘንድ የዘወትር ግብዣችን ነው። በኢሜይል ለምትጠቀሙ አድራሻችን ሆን አት ቪኦኤ ኒውስ ዶት ኮም ነው። ጻፉልን። በቪኦኤ አምሃሪክ የፌስቡክ አድራሻችንም ላይ ተነጋገሩ። የትምህርት እድልና ጥራት በኢትዮጵያ በሚለው ጥያቄ ላይ በጣም ብዙ አድማጮች እየተነጋገራችሁበት ነው። ያበረታታል። ጥሩ ጥሩ አስተያየቶች ደርሰውናል እና አንዱን ለመጀመሪያ ጊዜ ጀባ እንበላችሁ። በአቶ ታምራት ተሰማ የተጻፈ ነው። እንዲህ አሉ። የትምህርት መስፋፋት ብቻውን ያለ ጥራት ትርፉ የአገር ሀብት ከማባከን ውጪ ትርጉም የለውም። ከየትኛውም ጊዜ በላይ ትምህርት ቤቶች ተስፋፍተዋል። ነገር ግን ያንኑ ያህል የትምህርቱ ጥራት ወድቋል። አንዳንድ አቅሞ ያላቸው ቤተሰቦች ልጆቻቸውን በግል ትምህርት ቤት በማስተማር የተሻሉ ሊሆኑ ይችላሉ። ግን ስንቱ ነው ይህን ዕድል የሚያገኘው? ብዙ ማለት ይቻላል። እንደኔ ከሆነ በአጭር አባባል ከድጡ ወደ ማጡ እየሄድን ወይም እንደ ካሮት ወደ ታች እያደግን ይመስለኛል ብለዋል አቶ ታምራት ተሰማ። እናመሰግናለን። አሁን አድማጮች ሶስት ሰዓት ተኩል ብቻም ሳይሆን ሶስት ሰዓት ከሰላሳ አንድ ደቂቃ ሆኗል። ወደ ሁለተኛው አጋማሽ እንሻገራለን። የዘንድሮውን የፋሲካ በዓል እዚህ አሜሪካ የሚገኙ የእምነቱ ተከታይ ኢትዮጵያውያንም አገር ውስጥ ያሉት ወገኖች ባከበሩበት ዕለት ማለትም ባለፈው እሁድ ነው ያከበሩት። አከባበሩ በየቤቱ እንደየቤቱ የተለያየ መሆኑ እንዳለ ሆኖ የዋሽንግተን ዲሲው ደብረ ምሕረት ቅዱስ ሚካኤል ቤተ ክርስቲያን ምዕመናን ግን የዕለቱን ማዕድ የተቋደሱት ከጎስቋሎች ከቤት የለሾችና ከጎዳና ተዳዳሪዎች ጋር ነበር። ለመሆኑ ሐሳቡ የአስተዳደሩ ወይስ የምዕመናኑ ነው? ጎዳና ተዳዳሪዎችን ለመታደግ የተጀመረው የበጎ አድራጎት ተግባር በዘላቂነት የሚቀጥልበት ሁኔታ ሳለ ወይ የሚሉትንና ሌሎች ነጥቦችን በማንሳት አዲሱ አበበ ይህን ካስተባበሩት መካከል ቀሲስ ሰሎሞን ሮቢን አወያይቷል። በቅድሚያ እንኳን ለብርሃነ ትንሣኤው አደረሰው ትላለው። ሐሳቡ ግን ከየት ነው የመነጨው? ቀሲስ፣ በቅድሚያ ይሄ ዕድል ስለተሰጠኝ አመሰግናለሁ። አንተንም እንኳን ለብርሃነ ትንሣኤው አደረሰ እኔ ሀሳብ የተነሳው በቦርዱ ስር ያለ የበጎ አድራጎት ክፍል ነው። ይህን ስራ የሚያከናውነው እና በጎ አድራጎት ክፍል ውስጥ ካሉ አባላት ነው ሀሳቡ የመነጫው። ጉዳዩንም ለህዝቡ አቅርበን ህዝቡን በጥር ሁኔታ ስለተባበረ ባለፈው የልደት በዓል በጥር ሁኔታ አሳልፈን ነበረ። አሁንም በዚሁ በትንሳኤ በዓል ያው እንግዲህ የጠበቅ ነው እኔ ሀሳቡ ባናገኝም መጽሐፍ ቅዱሳችንም እንደሚያስተምረን የተጠሩ ብዙዎች ናቸው፣ የተመረጡ ጥቂቶች ናቸው እንዳለው፣ ሀሳባችንን ግን ፈጽመናል። የሚገኙበት አካባቢ እየዞርን ብዙ ጥረት አድርገናል። ጥረት ያደረግነው ነው በክፍፍል ነበረ እና ያው ለእኛ የመጡትን ብዙዎች ናቸው። በቤተ ክርስቲያኑ ስምስን ሁለት ሶስት ሰውም ደስ ብሎት እንዲውል ማድረግ ቀላል ነገር አይደለምና፣ የተለየ የሚያደርገው ደግሞ የዘንድሮውን ከሰንበት ትምህርት ቤቱ ጋር በመተባበር ነበረ ያዘጋጀነው። ዝግጅቱን ያው በጥሩ ሁኔታ አሳልፈናል። እንግዲህ ኢትዮጵያውያኑን ነው ነው ቀሴስ የምት- አመጡት ወይስ ደግሞ ማንኛውንም ጎዳና ተዳዳሪና ቤት የለሹን ችግረኛውን ሁሉ ነው። ጥሪያችን ለኢትዮጵያውያኑ ነው። ምክንያቱም በዓሉ የኢትዮጵያውያን እንደመሆኑ መጠን ለሀገሩ እንግዳ ለሰው ባዳ የሆኑ አዲስ ወደዚህ ሀገር የገቡ ወይም የመጡ ሰዎች ካሉ በዓሉን በብቸኝነት እንዳያሳልፉ፣ በሌላ በኩል ደግሞ ጠያቂ የሌላቸው ወገን ዘመድ የሌላቸው ወገኖች አሉ፣ ቤት አልባ ወገኖች እነሱም ደግሞ ይችን ቀን እንኳን ደስ ብሏቸው ሀሳባቸውንም እየተካፈልን አብረው እንደ አመት በዓሉን እንዲያከብሩ በማሰብ ነው ያዘጋጀነው። ባለፈው በልደት በዓልም ይሄንኑ ሞክራችሁ፣ እንደምትጠብቁት ያህል ሰው አልመጣም። ኢትዮጵያውያኑን በብዛት ፈልጋችሁ ሌሎቹ እስከ ኢትዮጵያውያን ውጭ የሆኑ አንድም ሆነ ሁለት የመጡ ነበሩ። በአሁኑ የመጡ አልነበሩም። ባለፈው ለገና ባል ግን ያው አንድ ሰው የመጡ ነበሩ፣ አሜሪካዊ የሆኑ ማለታችን ነው። ያው አብረው ተካፍለዋል። ሰበአላችን በኋላ ያው የተረፈውን ምግብ በያሉበት ሄደን ላገኘ ነው፣ ኢትዮጵያዊም ሆነ አሜሪካዊም ሆነ ሌሎችም እንደዚህ ችግረኞች በያሉበት ሄደን ባለፈውም ለማድረግ ሞክረናል። በአሁኑም እንደዚሁ ለማድረግ ሞክረናል። እንደው ግን በነገረው ላይ ጎዳና ተዳዳሪ ወይም ቤት የሌላቸው ኢትዮጵያውያን እዚህ ሀገር አሉ። ከዚህ ቀደም በዚሁ በኢትዮጵያም በአሜሪካ አንድ ሁለት ፕሮግራሞች አስተላልፈናል። ችግሩ ምንድን ነው? አደባባይ ወጥተው መታየት ያለመፈለግ ነገር ያሉበትን ሁኔታ ለመቀበል ፈቃደኛ አለመሆን። አሁን ምሳ ስትጋብዙ እዛ ህዝብ፣ መሀል ብዙ ህዝብ ያለ ብለው ስለሚያስቡ እዛ መታየቱን ስለማይፈልጉት ይሄም አለና ለማሳመን ግድ የለም ይሄም ያልፋል፣ ሁኔታዎች ይስተካከላሉ፣ አሁን ለጊዜው ግን በዓሉን አብረን እናሳልፍ ብሎ ሄዶ በየቤቱ አስቀድሞ ከበዓሉ በፊት የኮሚቴው ሰዎች በየቦታው ሄዳችሁ ያሉበት ይታወቃል፣ እናንተ የምታውቁት ቦታ አለ የኢትዮጵያ ቤቴ ውስጥ የሚሰሩት ሰዎች ደግሞ የሚያውቋቸው አሉ። እንዲህ እንዲህ አድርጎ አሰባስቦ አሳምኖ ጥረት ማድረግ፣ በተለይ ካህናቱ እየሄዳችሁ እያስተማራችሁ ይሄን ዝግጅት በደንብ ታደርጋላችሁ ወይ እና ሰዎቹ ያለ መምጣታቸው ነገር ይገባኛል ማለት ነው። ጥያቄ አበዛው ይቆርጥ። በመሰረቱ አድርገናል፣ አንተ የምትለውን ነገር ቀደም ብለን እንደውም እነዚህ ወገኖቻችን በሚገኙበት አካባቢ ላሉ ሬስቶራንቶች፣ ኮሚኒቲዎች ደብዳቤ አዘጋጅተን ከአስራ አምስት ቀን በፊት ይዘን ሄደን እንደው በማሰባሰቡ በኩል ትብብር እንዲያደርጉልን ጠይቀን ደብዳቤ ሰጥተን ነበረ። ብዙም የሰራም አልመሰለኝም። እንዳልከው ደግሞ ከኢትዮጵያ ኮሚኒቲ አንድ ቤተሰብ አግኝተን ነበረ። እሺ ብለው ሰው አዘጋጅተንላቸው ይዘዋቸው የሚመጡ ሰዎች አድርገን፣ በመጨረሻ ሰዓት ግን ማለት የዛው የዕለት ዕለት ምክንያት ፈጥረው ለመምጣት ፈቃደኛ አልሆኑም። እንዳልከው እንግዲህ የይሉኝታ ጉዳይ አለ፣ የማፈር ጉዳይ አለ። እንደገና ደግሞ ባለፈው ለገና በዓል ያየነው ሁኔታም ደግሞ አንዳንዶች መኪና ውስጥ እንኳን ከገቡ በኋላ ወደ ሌላ ቦታ የምንወስዳቸው እየመሰላቸው ወደ ሸልተር የምናስገባቸው እየመሰላቸው ከመኪና ላይ ጭምር የወረዱም አሉና፣ እንደዚህ እንደዚህ አይነት ችግር አለ። ይሄ ስለገባን አስቀድመን አንዳንድ ዝግጅቶች ለማድረግ ሞክረን ነበረ። ምዕመናኑም ደግሞ የተቻለውን ያህል በየአካባቢው የሚያውቋቸው በጎረቤታቸው የሚያዩቸው ወገን ዘመድ መጠያቂ የሌላቸውን ሰዎች በማምጣትም እንዲተባበሩን ጭምር በመድረክ ላይ ሰፊ ቅስቀሳ አድርገናል። ትንሽ የኛ ባህል አስቸጋሪ ስለሆነ እንዳልከው ብዙም እንደጠበቅ ነው አልሆነም። ቢሆንም ግን መቼም ያው በሰራ ነው ስራ ደስተኞች ነን እኛ። ምክንያቱም ባለፈውም እናንተ በዓላችንን ይህን ዝግጅታችንን በመዘገባችሁ ምክንያት እናንተን ፕሮግራም ሰምተው ለገና በዓል ማለቴ ነው ከአትላንታ አንድ ሰው ደውለውልን ነበር። እና ከጋበዝናቸው ሰዎች መካከል ጎዳና ተዳዳሪዎቹ አንዱን በትምህርት ቤትም በኑሮም የሚያውቁት ወንድማቸው እንደነበረ ገልጸውልን የት እንዳለ አድራሻውን ጠይቀውን ነበር። እና ለመርዳት እንደሚፈልጉ ከዛ አይነት ኑሮ ውስጥ ለማውጣት እንደሚፈልጉ ገልጸውልን የተገኘንበትን አድራሻ ነግረናቸው ሳይገናኙ የቀሩ አይመስለኝም። እና አሁን እሱንም ሰውዬ ለማግኘት ሞክረን ነበረ፣ ለማግኘት አልቻልንም። ምናልባት እኛ ትላንታው ሰው አግኝተዋቸው ከሆነ ጥሩ ነገር ነው። መቼም በጣም ይሄ ራሱ ቀላል ነገር አይደለም ማለት ነው። አንድ ሰውም ቢሆን ለማዳን መሞከር በእኛ በኩል ያዋጋ አለው እና ቀላል አይደለም። የእናንተም ዘገባ ደግሞ ጥሩ መገናኛ ሆኗል ማለት ነው። ለሰዎቹ መልካም አድርጋችኋል። በአውደ ምረቱ ላይ ለምዕመናን ነገራችሁ፣ የሚያውቋቸውን እንዲያመጡ ለማድረግ የጣራችሁት ነገር ቀላል አደለም ነው እንደው በነገራችን ላይ ምእመናን ካልኩ ከህዝቡ ምን ምን እርዳታ አገኛችሁ ከምእመናን በጣም በሚያስደስት መልኩ ነው ተሳትፎ ያደረገው ሌላ ጊዜ ለሌላ ጉዳይ ከምንጠይቀው እርዳታ በላይ ነው ያገኘ ነው እጁን የዘረጋው ህዝቡ በተረፈ ምን እንርዳችሁ በመኪናን በምንም የምትባበራችሁ ነገር ካለ በሚል ሀሳቡን ከልብ ተቀብሎ ነው ብዙ ህዝብ አስተያየት ይሰጠን የነበረው እና ከዚህም በተጨማሪ ይሄ ዝግጅታችሁ ሰፋ ብሎ ወደፊት ወደ ኢትዮጵያም ኢትዮጵያ በአሁኑ ወቅት ብዙ አግኝተው ያጡ የሚበሉት የሚጠጡት ያጡ ችግረኞች ይችላሉ፣ እነዚህንም ወገኖች የምንረዳበት መስመር ብትዘረጉ የሚል አስተያየት ጭምር ነው የተሰጠ። እና በህዝቡ በኩል ያለው ድጋፍና ትብብር በጣም ደስ የሚያሰኝ ነው። ህዝቡ መቼም ሁሉ ነገር የገባው ስለሆነ በተለይ እዚህ ሀገር ያለ ሰው ቤተ ክርስቲያናችንን ቅድሚያ ፈታ ልታደርገው የሚገባ ነገር በመሆኑ ከህዝቡ ያገኘነው አስተያየትና ልገሳ በጣም ደስ የሚያሰኝ ነው። ደስ ብሎት ነው ሀሳቡን ተቀብሎ የተባበረ ነው። በጣም ነው የማመሰግነው። ቀሲስ ሰሎሞን ሮቢ መልካም ተግባር ነው። አንድ እንደው በመጨረሻ ማንሳት የምፈልገው እንዲህ አይነቱ ነገር በበዓላት ላይ ብቻ የሚከናወን ወይም በበዓላት ጊዜ የሚደረግ ሳይሆን በተለይ የበጎ አድራጎት ድርጅት ስሙም እንደሚያመለክተው በጎ ነገር ማድረግ ነው እና በጎ ነገር ደግሞ በዓመት አንዴ ወይ ሁለቴ አይደለም፣ በቋሚነት ዘላቂነት ባለ ሁኔታ መቀጠል አለበት። ጎዳና ተዳዳሪዎች ትላንትም ነበሩ፣ ዛሬም አሉ፣ ነገ የሚኖራሉ በሚያሳዝን ሁኔታ ምን ያህል ዘላቂነት ይኖረዋል? ኢትዮጵያም ድረስ ለመድረስ ብላቸዋል። እዛ ሳይኬድ እንደው እዚሁ ያሉትን ችግረኞች፣ ቤት የሌላቸውን ቤት በማፈላለግ ቋሚ ሕክምና የሌላቸውን ሕክምና የሚያገኙበትን በማድረግ በዚህ ተግባር ላይ የተሰማሩ የዚህ ኮሚቴ አባላት ለምን ኮሚቴ ውስጥ የተለያየ ሙያ ያላቸው ሰዎች ይኖራሉ። እንደ እርስዎ ካህን ብቻ ሳይሆኑ ደግሞ ሌላ ሙያ እርስዎም ሌላ ሙያ እንዳለው ታውቃለሁ ከክህነቱ ሌላ እና ሐኪሞች ይኖራሉ። የስነ ልቦና ምሁራን ይኖራሉ። የተለያየና ምን ያህል ዘላቂና ቋሚ ታደረጉታ አላችሁ ለማለት ነው። በዚሁ ይህን ከመለሱልኝ ውይይቴን አበቃለሁ። ጀማሪዎች እንደ መሆናችን መጠን ከህዝብም ሆነ ከሚዲያዎች የምናገኘውን አስተያየት እና ምክር ሁሉ እየተቀበልን ተግባራዊ ለማድረግ እረት እያደረግን ነው። አሁን ካስተናገርናቸው ሰዎች መካከል ብዙዎቹ የስራ ችግር እንዳለባቸው ነግረውናልና በዛ በኩል የሚተባበሩን ሰዎች እያፈላለግን ነው። ከኮሚቴው መካከል በዚህ በኩል የሚሰሩ ሰዎች አሉ። ከጠቀስከው ደግሞ የህክምና ጉዳይን በተመለከተ ቤተክርስቲያናችን ካሉት አባላቶች ዶክተሮች፣ ነርሶች አዘጋጅቶ ተግሟል። ለዚሁ ጉዳይና ስራቸውን ለመጀመር እንቅስቃሴ ላይ ናቸው። በዛ መልኩም ወደፊት የሰፋ ስራ እንደሚኖር አምናለሁኝ። የተቻለውን ሁሉ ጥረት እያደረግን ነው። እንግዲህ በዚህ አጋጣሚ ህዝቡንም ላደረገልን ትብብር ሁሉ ላመሰግን ወዳለሁኝ። በቦርዱም በኩል ያለው ሁኔታ አነሳሽ ነው። የምናቀርበውን ጥያቄ ሁሉ ቶሎ መልስ በመስጠት ደርሰውናልና እንቀጥልበታለን። መልካም ነው። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ቀሴስ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እናመሰግናለን። እኛም ቀሲስ ሰለሞን ሮቢን ያወያያቸውን አዲሱ አበበንም እንዲሁ ተከታዩ፣ ቅንብር ዲሞክራሲ በተግባር ነው። በኢትዮጵያና ሶማሊያ ድንበር አካባቢ በሚገኙ ሁለት ክልሎች ማለትም ክልል አራትና አምስት ነዋሪዎች መካከል በየጊዜው ግጭት እየተነሳ የሰው ህይወት እንደሚጠፋና ንብረት እንደሚወድም ይዘገባል፣ ነዋሪዎቹም የሚገልጹት ጉዳይ ነው። ሰሞኑን ግን እየተባባሰበትና ነዋሪዎቹም እያማረሩ መሆናቸው ጥቆማ በደረሰን መሠረት ለዛሬ አንድ ለደህንነታቸው እንደሚሰጉ ገልጸው ስሜን አትጥቀሱብኝ ያሉንን ነዋሪ አነጋግረናል። ሰሎሞን ክፍሌን ያነጋግራቸው ሁኔታውን በማብራራት ይጀምራሉ። በሁለቱም ክልል መካከል ነው ያለው። ማለት የኦሮሚያ ክልልና ሶማሌ ክልል ማለት ነው። ረብሻ የተነሳው በድንበር ምክንያት ነው ሲነሳ ማለት ነው። መጀመሪያ ችግሩ ከመጀመሪያ ቀሰቀሰው ከክልል አምስት ነው የተነሳው። አምስት ስድስት አመት በፊት ለሁሉም ክልል ለሁሉም አካባቢ ሪፈረንትም ተካሂዶ ነበር። ይሄ ረብሻ የተነሳው ከዛ ጊዜ ጀምሮ ነው። ስለ ሪፈረንደም ውስጥ ንገረኝ። በመጀመሪያ ሪፈረንደሙ የተካሄደው አሁን የዛ ወረዳ አሁን ጋር ሌንጫ የሚባለው ወረዳ ራሱ መጀመሪያ ከሪፈረንደሙ በፊት ክልል አራት ግዛት ውስጥ ነበረ። ከዛ ሪፈረንደሙ ከተካሄደ በኋላ ወደ ክልል አምስት እንዲቀላቀል ተደረገ። ከሪፈረንደሙ በኋላ ያው ድንበሩን በትክክል ታውቆ፣ ከዚህ መልስ የኦሮሚያ፣ ከዚህ መልስ የክልል አምስት ተብሎ ታወቀ ። ህዝቡ መኖር ጀመረ። ከትንሽ ጊዜ በኋላ ግን ክልል አምስት ነዋሪዎች ከዚህ ከተወሰነ ከኦሮሚያ ክልል ስር ያለው አራት ስድስት ቀበሌዎች ላይ ጦርነት ይከፍታሉ። ይሄ ይገባኛል፣ ይሄ መሬት የእኛ ነው ብሎ ረብሻ ይነሳል። ማን ያነሳው ችግሩን? ችግሩ ክልል አምስት ነው። ስድስቱ ቀበሌ ወደ እኛ መሆን አለበት ብሎ ነው ረብሻ ያስነሳው የሶማሌ። በፌዴራል መንግስቱ በኩል የተወሰደ እርምጃ አለ? አሁን ምንም የተወሰደ እርምጃ የለም። እስካሁን ማለት ነው ማለት ጦርነቱ ከተጀመረ የኃይለኛ ጦርነት ከተጀመረ ያው ዘጠነኛ ወር ገብተናል። አሁን ያ ኦሮሚያ የወረዳ ዋና ከተማ ከተመታች በኋላ ዘጠነኛ ወር ነው አሁን። በየስንት ጊዜው ይቀሰቀሳል ይሄ ግጭት አሁን ከዛ በኋላ ቆሞም አይቁም በየ በየቀን አንድ ሰው ሁለት ሰው እየሞተ ነው በየቀን ማለት ነው። የደፈጣ ነው ያው ትልቁ ጦርነት ከተማው ከተወረረች በኋላ የተወሰነ ከፌዴራል የመጡ ፖሊሶች አሉ፣ እዚ ሚኖ የሚትባሉ የዋናው የከተማ ወረዳው ከተማ ውስጥ ማለት ነው። አሁን ጦርነት ከተማ ውስጥ ሳይሆን አካባቢ ውስጥ ነው ያለው። ገጠር አካባቢ የሚኖሩ ሰዎች አሉ። እዛ ደፈጣ ከክልል አምስት ይመጡና ሰዎቹን ገሎ ወደ ክልላቸው ይመለሳሉ፣ ሶማሌዎቹ። አዎ፣ የእኛ ደግሞ አንድ ጦርነት እናናሳለን ካሉ ፌዴራሎቹ እዛ እነሱም ውስጥ ስለሆኑ አንድ ጥይት ከተተኮሰ ሰውየው እያዛል። ተከልክሏል፣ አንድም ጥይት እንዳይተኮስ ማለት ነው። መከላከል አትችሉም ማለት ነው። ራሳችሁን። አዎ አይችሉም። ለምን መሳሪያው ይወስድበታል። ሌላ ችግር ውስጥ ነው የሚገባው። ያው እየሸሹ ነው። ከአካባቢ እየሸሹ ነው። አሁን ወደ ሌላ ቦታ እየሄዱ ነው። ወደ ጎረቤት፣ ወደዛ ወደ ላይ ከነሱም በላይ ሆን አና ጉለወዳ የሚባል ከተማ ወደዛ እየሄዱ ነው። ልዩ ሀይል የሚባል ደግሞ አለ ይባላል ወደዛ አካባቢ አዎ ዋናው ችግሩማ ልዩ ሀይል የሚባል ፖሊስ ነው የክልል አምስት ነው ከተማም መጥቶ የወረረውም እሱ ነው መሳሪያት ብዙ መሳሪያ ያላቸው ካምፕ ያላቸው በጣም ትልቅ ሀይል ነው እኮ ይሄ ልዩ ሀይል የማን ነው መጀመሪያ የተቋቋመው ያው ክልል አምስት ኦብነግን ከሀገር እንዲያስወጣ ተብሎ ነው የተቋቋመው እንደምንሰማ ማለት ነው በኢትዮጵያ መንግስት ነው ተቋቋመ ያው ክልል አምስትም ኢትዮጵያ ስለሆነች ኢትዮጵያ ስር ስለሆነች ያለ ኢትዮጵያ ፍቃድማ ይሄ ክልል ውስጥ እንደዚህ አይነት ነገር አይሰራም ብዬ ነው እኔ የሚያስበው። በበኩል ኢትዮጵያ ውስጥ ኢትዮጵያ ያቋቋም ነው የኦጋዴን ብሔራዊ ነጻ እንዲያጠፋልን ብለን ነው ያቋቋም ነው ይላል የኢትዮጵያ መንግስት። ግን እነሱም በአሁኑ ሰዓት ሁሉም የጎረቤት ወረዳዎች ላይ ጦርነት እየከፈቱ ሰውን እየገደሉ ነው። የእኛ ወረዳ ብቻ ሳይሆን ሌላ ወረዳዎችም ብዙ ወረዳ ክልል ርስቶ ወደ ስምንት ወረዳ ላይ ነው ጦርነት ያለው። ወደ ቦረና አካባቢም አለ። ያው እዙ ምራፈር እርጌ ጅጅጋ አካባቢ ጭናሰን ወረዳ የሚባል አለ። እዚህ አዋሽ አካባቢም ጦርነት አለ። ብዙ ስምንት ወረዳ ነው ጠቅላላ ጦርነት ያለበት በአሁኑ ሰዓት። አሁን መፍትሄው ምንድን ነው? መፍትሄው ያው መንግስት እስካሁን የሰጠ መፍትሄ አላየውም። እዛ ያሉ ፌዴራሎችም ድንበር ላይ ነው መሆን ያለበት፣ ግን እዙ ከተማ ውስጥ ነው ያለው። ያው ከከተማ ህዝብ ጋር እየተጋጨ ነው ራሱ እንደገና ህዝቡ ወይም ወደ ሌላ አሁን ወደ ባሌ መሄድ ነው ያለው ቻንስ፣ ወይም ህዝብ ውስጥ ያለው ሀሳብ ክልል አራት ሳይሆን ወደዚህ ወደ ክልል አምስት መቀላቀል ያው ክልል አምስት ሲር መሆን የሚባል ሀሳብም አለ። ከሁለቱም አንድ ነው አሁን ያለው ቻንስ ማለት ነው። መንግስት በአስቸኳይ መፍትሄ የማይሰጥ ከሆነ እንደ ቀላል ነገር የሰው ህይወት ነው እየሞተ ያለው። የሰው ንብረት ተዘርፏል። ብዙ ንብረት ነው ከዛ ከተማ ውስጥ የተዘረፈው። በአሁን ሰዓት ትምህርት ቤት የለም፣ ሐኪም ቤት የለም። በጣም ሁሉም በቃ ይሄ ለህዝብ ሰርቨስ የሚሰጥ ነገር ምንም አገልግሎት እየተሰጠ አይደለም፣ እዚህ ወረዳ ውስጥ። ማብራሪያ የሰጡኝን አመሰግናለሁ። የአፍሪካ ቀንድ የሰብአዊ መብቶች ሊግ የተሰኘ የመብት ተሟጋች ድርጅትም በዚህ ምስራቅ ኢትዮጵያ ውስጥ በድንበር ጭቅጭቅ ምክንያት ሕይወት እየጠፋና ነዋሪዎችም እየተፈናቀሉ ነው ሲል ያወጣውን መግለጫም አግኝተናል። የሰብአዊ መብት ተቆርቋሪ ድርጅቱ የፌዴራሉና የክልል መንግስታቱ ሁከቱን አስመልክቶ ላለፉት ስድስት ወራት በምስራቅ ሐረርጌና ኦሮሚያ ክልሎች በኦሮሞዎች ላይ እየተካሄደ ላለው እንግልት መፍትሔ ያለመስጠታቸው እንዳሳሰበው ገልጿል። ድርጅቱ ከተለያዩ ምንጮች አገኘኋቸው ያላቸውን መረጃዎች ጠቅሶም በዚህ በድንበር ንትርክ ስም በኦሮሚያና ኦጋዴን ክልል መካከል የተፈጠረው ሁከት በመንግሥቱ በራሱ የሚደገፍ ሲሆን የሞቱና ያሉበት የማይታወቅ 37 ሰዎች መኖራቸውንና ሃያ ሺህ የሚሆኑ መፈናቀላቸውን ያስረዳል። ሰባት መቶ የሚሆኑ የተለያዩ ዝርያ ያላቸው ከብቶችና ሌሎች ጠቃሚ ንብረቶች ተዘርፈዋል ብሏል። የአፍሪቃ ቀንድ የሰብአዊ መብቶች ሊግ አክሎም ሁከቱ በሁለቱ የተለያዩ ታጣቂ ኃይሎች ይደገፋል ካለ በኋላ በኦጋዴን በኩል ያሉት የፌዴራሉ ልዩ ፖሊስና የኦጋዴን ሚሊሺያዎች እንደሆኑ በኦሮሞዎቹ በኩል ግን ራሳቸውን ለመከላከል የሚጥሩ እንኳ ትጥቃቸውን እንደሚቀሙ አብራርቷል። የሚታሰሩም አሉ ይላል፣ ያገኛቸውን መረጃዎች ዋቢ አድርጎ ሐቁ ይህ ሆኖ ሳለ ግን ይላል መንግሥት የኦጋዴን ሱማሌዎች የተባለውን መሬት ይገባኛል ጥያቄ አላነሱም፣ በኢትዮጵያ መንግሥት የሚደገፍ ሁከት በአካባቢው እንደሌለም ለማስመሰል ይሞክራል ብሏል። ከተገደሉና ከተሰወሩ ሠላሳ ሰባት መካከል የአካባቢው ሽማግሌ ኦሮሞዎች መሐመድ ቃሲምና ከድር አሊ ይገኙበታል ሲልም የሰብአዊ መብት ተሟጋች ድርጅቱ አስረድቷል። አድማጮች ለዚህ በምስራቅ ኢትዮጵያ ክልል አራት የሚኖሩ ኦሮሞዎች ክስ የኢትዮጵያ መንግሥት ባለሥልጣናት የሚሰጡትን ምላሽ በዘገባዎቻችን ለማካተት ተደጋጋሚ ስልክ ጥሪዎችን አድርገን አልተሳካም። አንደኛው የኦሮሚያ ክልል ባለሥልጣን ጉዳዩ አይመለከተኝም ብለው የአካባቢውን የምስራቅ ሀረርጌ የባለሥልጣናት ቁጥር ሰጡን። የዋናው አስተዳዳሪ የኦፒዲዮ ጽሕፈት ቤት ኃላፊዎች እንዲሁም የአስተዳደርና ደህንነት ተጠሪዎችን ሞክረን ስልኮቻቸው አይመልሱም። የአካባቢው ነዋሪዎች ግን ባለሥልጣናቱ እስከ ነገ ድረስ በሚቆይ ስብሰባ ላይ እንዳሉ ነግረውናል። ሙከራችን ይቀጥላል። አድማጮች የመጨረሻው ቅንብራችን በቆንጅታዬ እየተዘጋጀ የሚቀርበው ሴቶችና ቤተሰብ ነው። ሴቭ ዘ ቺልድረን ሕፃናትን አድን የተባለው የሰብአዊ ረዴት ድርጅት ዓመታዊ የዓለም እናቶች ይዞታ ሪፖርቱን አውጥቷል። የእናቶችና የሕፃናት ሞትን ለመቀነስ መጠነ ሰፊ እርምጃ የተመዘገበ ቢሆንም ዛሬም ቢሆን ሶስት ሚሊዮን ሕፃናት ከመጀመሪያ ወር ዕድሜያቸው ሳልፉ ይሞታሉ ብሏል። ብዙዎቹ በመጀመሪያ የጥቂት ሰዓታት ዕድሜያቸው ይሞታሉ። የአሜሪካ ድምፁ ጆዲ ካፖዋ ያጠናቀረውን ዘገባ ቆንጂት ለሴቶችና ቤተሰብ ፕሮግራሟ ታቀርበዋለች። የሴቭ ዘ ችልድረን ፕሬዚደንትና ዋና ሥራ አስኪያጅ ካሮላይን ማይልስ በታዳጊ ሀገሮች አዲስ የተወለዱ አራስ ልጆችን ሕይወት ለማትረፍ ምንም መደረግ አይችልም በሚል በሰፊው የሚታመንበት የተሳሳተ አስተሳሰብ እንዳለ ይናገራሉ። በዚያም ምክንያት በርካታ ሕፃናት ሕይወታቸው ያልፋል ይላሉ። የሴቭ ዘ ችልድረን ዋና ስራ አስኪያጅ በዘንድሮ ሪፖርት በእርግጥም በአራስ ልጆች ላይ አትኩረናል። የደረስንበትም ድምዳሜ ለህጻናት ከማንኛውም አደገኛው ጊዜ የሚወለዱበት ቀን መሆኑን ነው። ከአንድ ሚሊዮን በላይ ህጻናት በዛው በተወለዱ ቀን ይሞታሉ። ለዚህም በርካታ ምክንያቶች እንዳሉ የሴቭ ዘ ችልድረን ዋና ስራ አስኪያጇ ማይልስ ያስረዳሉ። በጣም መከላከል በሚቻሉ ምክንያቶች ሊሞቱ የሚችሉበት ቀን ነው። በኢንፌክሽን ይሞታሉ። ወራቸው ሳይሞላ ከመወለድ ጋር በሚያያዝ የጤና ጠንቅም ይሞታሉ። ቀላል በሆኑ ለምሳሌ ልክ እንደ ተወለዱ መተንፈስ አለመቻልን በመሳሰሉ ምክንያቶች ሕይወታቸው ያልፋል። አዲስ ለሚወለዱ ሕጻናት ከማናቸውም የዓለም አካባቢ እጅግ አደገኛ የሆነውን ስፍራ በመንቀስ ካሮላይን ማይልስ እንዲህ ሲሉ ያብራራሉ። Sub-Saharan Africa is the place where this is the biggest issue, and if you look at the index that we put together, <laughs> በተወለዱበት ቀን ከሚሞቱ ህጻናት ውስጥ አርባ ከመቶ ከሰሐራ በስተግርጌ ባሉት የአፍሪካ ሀገሮች ናቸው። በአመታዊው የእናቶች ሁናቴ ሰንጠረዥ ከተገመገሙት 176 ሀገሮች ውስጥ የመጨረሻው ደረጃ ላይ ያረፈችው ኮንጎ ዲሞክራሲያዊት ሪፑብሊክ ነች። ሶማሊያ፣ ሴራሊዮን፣ ማሊ፣ ኒጀር፣ ማዕከላዊ አፍሪካ ሪፑብሊክ፣ ጋምቢያ፣ ናይጄሪያ፣ ቻድ እና አይቮሪኮስት ከኮንጎ ጋር ሆነው የመጨረሻዎቹ አስሩ ሆነዋል። ከሰሐራ በታች ባሉት የአፍሪካ ሀገሮች ችግሩ እንደሚመስለኝ ለእነዚህ አዲስ ለሚወለዱት ህፃናት የሚያስፈልገውን እንክብካቤ የሚወለዱበት ቦታ ማቅረቡ ነው። ብዙውን ጊዜ የጤና ጥበቃው መዋቅር ከወረዳ አያልፍም። ሴቶቹ ሄደው አገልግሎት ሊያገኙ የሚችሉበት የጤና ጣቢያም ላይኖር ይችላል። ስለዚህ አንዱ መፍትሄ ተጨማሪ የጤና ሰራተኞችን ለእናቶቹ በሚወልዱበት እንዲረዷቸው በየማህበረሰቡ ማሰማራት ነው። ይህን ይዞታ ለመቀልበስ አራት ቀላል የመፍትሄ እርምጃዎች መወሰድ የሚችሉ እንዳሉ ነው ሴቭ ተ ችልድረን የሚጠቁመው። የእያንዳንዱ ወጪ ከ13 የአሜሪካ ሳንቲም እስከ 6 ዶላር እንደሆነም ተነግሯል። የመጀመሪያው ወራቸው ሳይሞላ ምጥ ለሚጀምራቸው ነፍሰ ጡር ሴቶች ስቴሮይድ የሚባለውን መርፌ መስጠት ወሩ ሳይሞላ የሚወለደው ህፃን የመተንፈስ ችግር ገጥሞት ህይወቱ እንዳያልፍ ለመከላከል ይረዳል። ልክ እንደተወለዱ ለማይተነፍሱ ህጻናት ህይወታቸውን የሚያተርፍ የመተንፈስ ማገዣ መሳሪያም እንዳለ ተነግሯል። የሳምባ ምችና ሌላም ህመም ለያዛቸው ህጻናት በመርፌ የሚሰጥ መድኃኒትም አለ። የመጨረሻው የመፍትሄ እርምጃ የህጻናት እትብት በበሽታ ተዋሃስያን እንዳይታወቅ መከላከል ነው። በጣም ቀላል የሆነና ህጻኑ ልክ እንደተወለደ እትብቱ ላይ የሚቀመጥ ክሎሬሄክሲድን የሚባል አንቲባዮቲክ መጠቀም እያሰብንበት ነው። በናይጄሪያ ያለው ባህል ደግሞ ጭቃ፣ የከብት እበት ወይም የሆነ ነገር እትብቱ ላይ ቁጭ ማድረግ ነው። ታዲያ ያለ ህጻናቱ ከባድ አደጋ ያስከትላል። ማይልስ አክለውም ኔፓል ውስጥ የሚሰሩበት ህጻናትን ለአደጋ የሚያጋልጥ ባህላዊ ልማድ እንዳለ አንስተዋል። እዚያ ሴቶች ልጆቻቸውን በረት ውስጥ ከእንስሳቱ መካከል እንዲገላገሉ ነው የሚያደርጓቸው ወይም የሚገፏቸው። አሁን የቀረቡት ሀሳቦች ቀላልና በዋጋም ርካሽ ሆነው ሳለ ብዙ ጊዜ በልማት ወደ ኋላ በቀሩ ሀገሮች ውስጥ ጥቅም ላይ ሲውሉ አይታዩም። ይህንን ሁኔታ ሪፖርቱ ሲያስረዳ በከፊልም የሀገሮች መሪዎችና መንግስታቱ እራሳቸውም ቢሆኑ የፖለቲካ ቁርጠኝነት ማጣት ያስከተለው መሆኑን ይጠቁማል። ይህ የዓለም እናቶችን ሁኔታ የሚያሳየው ሪፖርት ፊንላንድ ለእናቶችና ለአራስ ህጻናት እጅግ መልካሟ ሀገር እንደሆነች ነው የሚያሳየው። በደረጃው ሰንጠረዥ ላይ ፊንላንድን ተከትለው ስዊድን፣ ኖርዌይ፣ አይስላንድ፣ ሆላንድ፣ ዴንማርክ፣ ስፓኝ፣ ቤልጂክ፣ ጀርመንና አውስትሬሊያ እንዳሰፋፈራቸው ደረጃ ተሰልፈዋል። እነዚህ አስር ሀገሮች የሰንጠረዡን አናት የተቆናጠጡት ለሴቶች በሚሰጡት ከፍተኛ ድጋፍና ክብር ነው። ዩናይትድ ስቴትስን ያየን እንደሆን ደግሞስ? ዩናይትድ ስቴትስ ዘንድሮ በሰንጠረዡ ሰላሳኛ ነች። ይሄ ምንም የሚያስፈነድቅ አይደለም። አብዛኞቹ አሜሪካውያን ሴቶችና እናቶች ሰላሳኛ ረድፍ ላይ እንሆናለን ብለውም የሚጠብቁ አይመስለኝም። ልዩነቱ እጅግ በጣም ከድህነት ጋር የሚያያዝ ነው። እንዲያውም በኢንዱስትሪ በበለጸጉት ሀገሮች በተወለዱበት ዕለት በሚሞቱ ሕጻናት ብዛት የምትመራዋ ዩናይትድ ስቴትስ ስትሆን ካናዳና ስዊትዘርላንድ አሜሪካን ይከተላሉ። ብሪክስ በመባል በሚታወቁት አራቱ አበይት በፍጥነት እያደጉ ያሉ ሀገሮች መካከል ደግሞ በእናቶች ደህንነት ሁኔታ ሰንጠረዡ ብራዚል 78ኛ፣ ሩሲያ 58ኛ፣ ህንድ 142ኛ፣ ቻይና 68ኛ፣ ደቡብ አፍሪቃ 78ኛ ሆነዋል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የሱዳንና የሽምቅ ተዋጊዎቹ ተወካዮች ልዩነቶቻቸውን ለመፍታትና በጦርነት ለተዳከመው ክልላቸውም ሰላምን ለማምጣት ውይይት ጀምረዋል። የተጀመረው ውይይት ምንም እንኳ ወደ ስምምነት ባያደርስም የውዝግቡን መንስኤ ከስር መሠረቱ ለማግኘት ወደሚያስችል ሂደት ያደርሳል ተብሎ ታምኗል። ዩናይትድ ስቴትስም የሰላም ውይይቱ መጀመሩን ደግፋ ይቀጥሉበት ዘንድም አሳስባለች። በአፍሪቃ ህብረት አዘጋጅነት ካለፈው ሚያዝያ 16 እስከ 18 አዲስ አበባ ላይ የተካሄደው የሰላም ውይይት ያተኮረው በፖለቲካ፣ በደህንነትና በሰብአዊ እርዳታ አቅርቦት ሆኖ ይህም ጦርነቱ በተካሄደባቸው በሁለቱ ማለትም በደቡብ ኮርዶፋንና ብሉ ናይል ግዛቶች ነው። የሱዳን ህዝብ የነጻነት ንቅናቄ የተዋጋው በደቡቡ ወግን ሆኖ ከካርቱም መንግስት ነጻ ለመውጣት በተደረገ ትግል መሆኑም አይዘነጋም። ሱዳንና ደቡብ ሱዳን የተለያዩት እንደ አውሮፓ አቆጣጠር በሐምሌ 2011 ዓ ም ቢሆንም በሽምቅ ተዋጊዎቹና በሱዳን መካከል ግን ግጭቱ ቀጥሎ ወደ አንድ ሚሊዮን ለሚሆን ህዝብ መፈናቀል ምክንያት የሆነ ሰብአዊ ቀውስ ሊፈጠር ችሏል። በሱዳንና በደቡብ ሱዳን መካከል ያለው ሁኔታ እየተሻሻለ በመምጣቱ የካርቱም መንግስት ከሽምቅ ተዋጊዎች ጋር ለመነጋገር ፈቃደኝነቱን አሳይቶ እነሆ እንደ አውሮፓ ዘመን አቆጣጠር ከ2011 ወዲህ ለመጀመሪያ ጊዜ ቀጥተኛ የሆነ ውይይት ለማካሄድ ተችሏል። የውይይቱ መጀመር በራሱ ሊበረታታ የሚገባውና አዎንታዊ ገጽታ ያለው ሆኖ ሌሎች በሱዳንና በደቡብ ሱዳን መካከል ለሰላሙ እንቅፋት የሆኑ ጉዳዮችም ሊፈቱ የሚችሉበት አጋጣሚ ተፈጥሯል። እየቀጠለ ያለው ውዝግብና ሱዳን ደግሞ ለዓለም አቀፍ የሰብአዊ እርዳታ መተላለፊያ መከልከሏ ቀውሱ እንዲባባስና እየቀጠለ እንዲሄድ አድርጓል። የአሁኑ የሰላም ድርድር መጀመር ለዚህ አጣዳፊ ሰብአዊ ቀውስ አንዳች መፍትሄ ይሰጣል ተብሎ ተስፋ ተደርጓል። የህዝብ ሰቆቃና ችግር ይገታ ዘንድም በሁለቱ ወገኖች መካከል ያለው የጠላትነት ስሜት ሊያበቃ ይገባዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ውድ አድማጮች፣ ለዛሬ ረቡ ያሰናዳ ነው ፕሮግራማችን በዚሁ በቃል ነገ ቀደም በሚለው ዝግጅት በአንድ ሰዓት በመደበኛው ደግሞ በሶስት ሰዓት ላይ አብረ እንድናመሽ ከወዲሁን ጋብዛለን። ለአሁኑ በደህና አደሩ። አሁን የትግርኛ ቋንቋ ፕሮግራም ይቀጥላል።